ጤና ይስጥልን እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ደረጀ ደስታ ነኝ። የታሊባን ኃይሎች በዛሬ ዕለት አፍጋኒስታንን ተቆጣጥረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአፍጋኒስታን በታሊባን ኃይሎች እጅ መውደቅና የካቡል ውድቀት ልብ የሚሰብር ነገር ነው ሲሉ በዛሬ ዕለት ተናግረዋል። ሁሉንም አሜሪካውያንን ጨምሮ በአፍጋኒስታን ከዩናይትድ ስቴትስ ጋር ሲሰሩ የቆዩ የአፍጋኒስታን ዜጎች በሙሉ ከአገር ለማውጣት የአሜሪካ ኃይሎች እየሰሩ ነውም ብለዋል። ዋሽንግተን ለአፍጋኒስታን ውድቀት ዝግጁ አልነበረችም ለሚለው ትችት በሰጡት ምላሽ የውጭ ጉዳይ ሚኒስትሩ አሁን ድረስ በኤምባሲው የሚገኙ አንዳንድ የአሜሪካ ሰራተኞችና ረዳቶቻቸው የሆኑት የአፍጋን ዜጎች ደህንነት ቅድሚያ የሰጠነው ቁጥር አንድ ስራችን ነው ብለዋል። ብሊንከን ዛሬ ለሲኤንኤን በሰጡት መግለጫቸው እኛ ታሊባኖችን ምንም ነገር አልጠየቅናቸውም ያሉት የውጭ ጉዳይ ሚኒስትሩ ይሁን እንጂ ግን ሰራተኞቻችንን ለማውጣት ወይም ከዚህ ተያይዞ በምናደርገው እንቅስቃሴ ሁሉ ጣልቃ የሚገቡ ከሆነ እጅግ ፈጣንና ወሳኝ የሆነ እርምጃ እንወስዳለን ብለዋል። ፕሬዚደንት ባይደን ትላንት በካቡል የአሜሪካ ይዞታዎችን ለማስጠበቅ አሜሪካውያን ና አፍጋኒስታን ረዳቶቻቸውን ለማስወጣት አንድ ሺህ ድጋፍ ሰጪ ወታደሮችን ወደ ካቡል መላካቸውን አስታውቀዋል በሌላም በኩል የአፍጋኒስታን ፕሬዝደንት አሽራፍ ጋሃኒ ምክትል ፕሬዝደንታቸውና ሌሎች ከፍተኛ ባለስልጣኖቻቸው በዛሬ ዕለት አገር ለቀው መውጣታቸው ታውቀዋል። ባለስልጣናቱ ላለፉት ሀያ ዓመታት በዩናይትድ ስቴትስ መሪነት በተሰማራው ጦር በተወገዱትና ዛሬ ወደ ስልጣን ለተመለሱት የታሊባን ኃይሎች አገሪቱን ትተው መውጣታቸውም ተመልክቷል የታሊባን ኃይሎች ወደ ዋናው ከተማ ካቡል በመድረስ መላውን አፍጋኒስታንን የተቆጣጠሩት በተለይ ባለፈው ሳምንት ውስጥ ባደረጓቸው ተከታታይ ጥቃቶች ነው። ሄይቲ ውስጥ በደቡባዊ የአገሪቱ ግዛት ትናንት በደረሰው የመሬት መንቀጥቀጥ አደጋ ከ700 ሰዎች በላይ ሲሞቱ ከ1800 በላይ ሰዎች ቆስለዋል። በርካቶችም ደግሞ የገቡበት አለመታወቁን የአገሪቱ ባለሥልጣናት ተናግረዋል። በሬክተል ስኬል 7.2 ይሆናል በተባለው የመሬት መንቀጥቀጡ አደጋ ከሰዎች ልፈት በተጨማሪ በርካታ ሕንፃዎች የወደሙ ሲሆን ቢያንስ የሁለት ከተሞች የመገናኛ መስመር ሙሉ ለሙሉ ተቋርጧል። አደጋው የደረሰው የዛሬ 11 ዓመት ተመሳሳይ መጠን ያለው አደጋ ከደረሰባት የሴንት ሉዊስ ደሳድ ከተማ 12 ኪሎ ሜትር እንዲሁም ከዋና ከተማው 125 ኪሎ ሜትር ርቀት በሚገኝ ፐቲት ትሮዋ ደኒፕስ በምትባል ስፍራ ነው። በወቅቱ በደረሰው አደጋ ወደ 220 ሰዎች ሕይወታቸውን ሲያጡ መጠለያ አልባ የሆኑ 10 ሺዎች ደግሞ ለአንድ ዓመት በድንኳን እንዲቆዩ ማድረጉም ይታወሳል። አሁን የደረሰው የመሬት መንቀጥቀጥ አደጋ የመጣው በቅርቡ በተገደሉት ፕሬዚደንት ጃኔል ሞይሴ ምክንያት በፖለቲካ ቀውስ እየታመሰች በምትገኘው ሄቲ መሆኑን ተነግሯል። ስለ ሁኔታው ማብራሪያ የተሰጣቸው ፕሬዚደንት ጆ ባይደን አደጋው የደረሰው ሌላ ፈተና ላይ በሚገኘው የሄቲ ሕዝብ ላይ መሆኑን ጠቅሰዋል። በመሆኑም ፕሬዝደንቱ ዩናይትድ ስቴትስ ልማትና ተራዶ ድርጅት አስተዳዳሪ ሰማንታ ፓወር ለአገሪቱ የሚያስፈልገውን አስቸኳይ እርዳታ እንዲያቀናጁ ማዘዛቸውን ባወጡት መግለጫ አስታውቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በአይቨሪኮስት በ25 ዓመታት ውስጥ በአገሪቱ ለመጀመሪያ ጊዜ የኢቦላ ቫይረስ መከሰቱ ተገለጸ። የአገሪቱ የጤና ሚኒስትር ፒየር ዲምባ ትናንት ቅዳሜ በብሔራዊ ቴሌቪዥን በሰጡት መግለጫ ቫይረሱ የታየው ከአጎራባች አገር ጊኒ በመጣች የ18 ዓመት ልጃገረድ ላይ መሆኑን አስታውቀዋል። የዓለም ጤና ድርጅት ትናንት ቅዳሜ ባወጣው መግለጫ አቢጃን በሚገኘው የፓስተር ምርመራ ጣቢያ በልጅቷ ላይ በተደረገው ምርመራ የኢቦላ ቫይረስ የተገኘ መሆኑን ማረጋገጡን አመልክቷል። የጤና ድርጅቱ ጨምሮ እንዳስታወቀው ወደ ጊኒ የተጉዛ የነበረችው ወጣት ወደ አቢጃን የተመለሰችው ባለፈው ሐሙስ ሲሆን ወደ ሆስፒታል የሄደችውም በተሰማት ትኩሳት ሳቢያ መሆኑም ተነግሯል። ጊኒ እንደ ኤሮፓ አቆጣጠር ከ2014 እስከ 2016 ድረስ እጅግ የከፋ የኢቦላ በሽታን ያስተናገደች እንዲሁም በዚህ ዓመት መጀመሪያ ላይ ለአራት ወራት የቆየ የኢቦላ ወረርሽኝ የታየባት መሆኑን ተገልጿል። ይሁን እንጂ በጊኒ የታየው ቫይረስ በአይቮሪኮስት ልጅቷ ውስጥ ከታየው የቫይረስ አይነት ጋር ግንኙነት ያለው ስለመሆኑ ማረጋገጫ ያልተገኘ መሆኑንም የጤና ድርጅቱ አስታውቋል። በመጨረሻም ኮቪድ-19 ዩናይትድ ስቴትስ ባለፈው አርብ ለኮቪድ-19 ቫይረስ የተጋለጡ 140 ሺህ የሚሆኑ አዳዲስ ሰዎችን መመዝገቧን አስታውቃለች። የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል ትናንት ቅዳሜ እንዳስታወቀው ሁሉም በሚባል መልኩ በአዲሱ የደልታ ቫይረስ የተያያዙና ያልተከተቡ መሆናቸውን አስታውቋል። የተመዘገበውም ቁጥር ከእስከዛሬዎቹ ከፍተኛ መሆኑ የተገለጸ ሲሆን በትናንትና ዕለት ብቻ 1902 የሚደርሱ ህፃናት ሆስፒታል መግባታቸው ተገልጿል። ከ12 ዓመት በታች ላሉት ህፃናት የኮሮና ቫይረስ ክትባት መስጠት እስካሁን ያልተጀመረ መሆኑም ተነግሯል። በዚህ ሳምንት ከ18 እስከ 49 ዕድሜ ክልል የሚገኙት የኮቪድ-19 ተጋላጮች ቁጥር ከፍተኛውን ደረጃ ማስመዝገቡንም ማዕከሉ አስታውቋል። በሌላም በኩል ለኮሮና ቫይረስ ክትባቶች ስርጭት ዝቅተኛና መካከለኛ ገቢ ያላቸው አገሮች የመጨረሻዎቹ መሆን አይገባቸውም ሲሉ የዓለም ጤና ባለሙያዎች ተናግረዋል። ባለሙያዎቹ ለአሶሽየትድ ፕሬስ እንደተናገሩት ባዶ የተስፋ ቃል ሳይሆን አስተማማኝ በሆነ መንገድ ክትባቶችን በአፋጣኝ የሚያገኙበት ዓለም አቀፍ ስርዓት መመቻቸት እንደሚገባውም ገልጸዋል። ይሁን እንጂ አሁን የሚታየው ሁኔታ እንደዚያ አለመሆኑ በዘገባው ተመልክቷል። ባለፈው ሰኔ ወር ውስጥ ብቻ በዓለም የክትባት ስርጭትን በሚያቀናጀው ኮቫክስ ወደ እንግሊዝ አገር 530 ሺህ የክትባት መድኃኒቶች የተላኩ ሲሆን ይህ በመላው አፍሪካ ከተላከው በእጥፍ እንደሚበልጥ ተመልክተዋል። ለሰዓቱ ያለን ዜና በዚያው፣ በቃል ጤና ይስጥልን።